አውሮፓና ጀርመን ጎርጎሮሳዊ 2016 በአውሮጳም ሆነ በጀርመን ሲቋጠር ሲፈታ የከረመው የስደተኞች ጉዳይና የሽብር ጥቃት ጥላ ያጠላበት ዓመት ነበረ። በ2016 ትኩረት ከሳቡት መካከል የብሪታንያ ሕዝብ ከአውሮጳ ህብረት አባልነት ለመውጣት መወሰኑ አብዩን ቦታ ይይዛል። በዓመቱ ማለቂያ ለህዝበ ውሳኔ የቀረበው የኢጣሊያ ህገ መንግስት ይሻሻል አይሻሻል ጥያቄ ውጤትም፣ እንዲሁ የቱርክና የአውሮፓ ህብረት የስደተኞች ጉዳይ ስምምነት፣ ጫካው የሚባለው የፈረንሳይ ካሌ የስደተኞች መጠለያ መጽዳት ከብዙዎቹ ጥቂቶቹ ናቸው። በጀርመን ዓመቱ የተጀመረውና ወደ ፍጻሜም የተቃረበው ባልተለመዱ አስደንጋጭ ክስተቶች ነበረ። በምዕራብ ጀርመኗ በኮሎኝ ከተማ ታዋቂ ካቴድራል ዙሪያና በሌሎችም የጀርመን ከተሞች 2016ን ለመቀበል በተሰባሰቡ ሴቶች ላይ ወሲባዊ ጥቃትና ዝርፊያ መፈጸሙ ህብረተሰቡን አስደንግጦ አስቆጥቶም ነበረ። በተለይ ጥቃት አድራሾቹ በርካታ ተገን ጠያቂዎችና ሌሎችም ስደተኞች መሆናቸው ሀገሪቱ በቀደመው አመት ብዙ ስደተኞችን ማስገባቷ ከተወሰኑ የህብረተሰብ ክፍሎች አስነስቶት የነበረውን ቁጣ ይበልጥ እንዲባባስ አድርጎታል። አመቱ በመገባደድ ላይ በነበረበትና ገናም መጣሁ መጣሁ በሚልበት ወቅት ላይ የደረሰው የበርሊኑ ዘግናኝ ጥቃት ሌላው በሀገሪቱ ታሪክ ያልተለመደና ፍጹም ያልተጠበቀም ነበረ። ጀርመን ጥገኝነት ከልክላው ወደ ሀገሩ ልትልከው የነበረው የ24 ዓመት ቱኒዚያዊ መሀል በርሊን የሚገኝ የገና ገበያን በከባድ የጭነት መኪና ጥሶ ገብቶ ለመዝናናት ለገበያና ለጉብኝት የወጡ ሰዎችን ድጦ መግደሉና ማቁሰሉ ብቻ ሳይሆን መሰወሩ ለቀናት ግራ አጋብቶ ነበረ። ተጠርጣሪው ከአራት ቀናት በኋላ ሚላን ኢጣሊያ ውስጥ በፖሊስ የመገደሉ ዜና ሲሰማ እፎይታን ቢያስገኝም ከጥቃቱ በኋላ በፈረንሳይ አድርጎ ጣሊያን እንዴት ሊገባ እንደቻለ እስካሁን በግልጽ የታወቀ ነገር የለም። ተባባሪዎች ይኑሩት አይኑሩትም እስካሁን አልተደረሰበትም። 12 ሰዎች በተገደሉበትና 48 በቆሰሉበት በዚህ ዘግናኝ ጥቃት ላይ የሚካሄደው ምርመራ ቀጥሏል። ቱኒዚያዊው በርሊን ጥቃት ያደረሰበት መንገድ ከአምስት ወራት በፊት በሐምሌ በደቡብ ፈረንሳይዋ ከተማ በኒስ ለፈረንሳይ ብሔራዊ በዓል የሚተኮስ ርችት ለማየት በተሰበሰቡ ሰዎች ላይ ከደረሰው ጥቃት ጋር አንድ ነበረ። በኒሱ ጥቃት 84 ሰዎች በከባድ የጭነት መኪና ተድጠው ሲገደሉ፣ ቁጥራቸው 200 የሚደርስ ደግሞ ቆስለዋል። የኒሱ አደጋ ሐዘን ሳይወጣ በጥቂት ቀናት ጀርመን ውስጥ አራት ጥቃቶች ተከታትለው ደረሱ። ራሱን እስላማዊ መንግስት በምህጻሩ አይሲስ ብሎ የሚጠራው ቡድን ኃላፊነቱን በወሰደበት ቮርስቡርግ ከተማ አቅራቢያ በደረሰ ጥቃት አንድ አፍጋናዊ ስደተኛ በባቡር ውስጥ በመጥረቢያ አምስት ሰዎችን አቆሰለ። በዚያው ሳምንት ሙኒክ ተወልዶ ያደገ ትውልደ ኢራናዊ ወጣት ራሱን ጨምሮ የአስር ሰዎችን ሕይወት አጠፋ። ከሁለት ቀናት በኋላ ሮትሊንገን በተባለ ከተማ ሶሪያዊ ስደተኛ አንዲት አብራው የምትሰራ ሴትን በቆንጨራ ሲገድል ሁለት ደግሞ አቆሰለ። እነዚህ ሁለት ጥቃቶች ከሽብር ጋር የተያያዙ አይደሉም ተብሏል። ከዚያ በኋላ ግን አንስባህ በተባለችው የደቡብ ጀርመን ከተማ አንድ ጥገኝነት የተከለከለ ሶሪያዊ ስደተኛ በጓዳ ሰራሽ ፈንጂ 15 ሰዎችን አቆሰለ። ሶሪያዊ ውቅዱ በዚህች ከተማ በተዘጋጀ ብዙ ሰዎች በሚገኙበት የሙዚቃ ፌስቲቫል ላይ አደጋውን መጣል ነበረ። የእነዚህ አደጋዎች መከታተል ብቻ ሳይሆን ከመካከላቸው ሁለቱ የሽብር ጥቃቶች መሆናቸው ፍርሃትና ስጋትን አባብሶ ነበረ። በዚህ የተነሳም በስደተኞች ላይ የሚካሄደው ቁጥጥር እንዲጠብቅ ሕዝቡ ጥያቄውን አጠናክሮ ማቅረብ ጀመረ። በሚያሳዝን ሁኔታ ይህ አስተሳሰብ መቀየሩ አይቀርም ወደዚህ በተሰደዱት ላይ ጥብቅ ቁጥጥር ማካሄድ እንደሚገባ ነው የሚረዳው በድንበሩም በኩል ቢሆን በመጋቢት ወር በአውሮጳ ህብረት መቀመጫ በብራስልስ በምድር ባቡር ውስጥ በፈነዱ የአጥፍቶ ጠፊ የቦምብ ጥቃቶች 32 ሰዎች ተገድለዋል። ለዚሁ ጥቃትም አይሲስ ኃላፊነቱን ወስዷል። ከ2016 ዓ ም የአውሮጳም ሆነ የጀርመን አበይት ክንውኖች ጎላ ብለው የታዩት በክፍለ ዓለሙ የተከሰተው የስደተኞች ቀውስና ችግሩን ለመቋቋም የተወሰዱ እርምጃዎች ናቸው። በጉዳዩ ላይ በአመቱ ብዙ ሲመከር ሲዘከርበት ቆይቷል። መፍትሄ የተባሉ እርምጃዎችም ተወስደዋል። ከመካከላቸው የአውሮጳ ህብረት ከቱርክ ጋር የተዋዋለው ስምምነት አንዱ ነው። ቱርክ ወደ አውሮጳ ለመሻገር የሚሞክሩ ስደተኞችን በሀገሯ እንድታቆይ በምትኩ የአውሮጳ ህብረት 3 ቢሊዮን ዩሮ ሊሰጣት የቱርክ የአባልነት ጥያቄም እንደገና እንዲታይና ቱርኮችም በአውሮጳ ህብረት አባል ሀገራት ያለ ቪዛ መግባት የሚችሉባቸው ሁኔታዎች እንዲመቻቹ በመጋቢት አጋማሽ ላይ ነበረ የተስማሙት። ይሁንና በሐምሌ ወር በቱርክ ከተካሄደው እና 300 የሚደርሱ ሰዎች ከተገደሉበት የመፈንቅለ መንግስት ሙከራ በኋላ የቱርክ መንግስት በዜጎቹ ላይ በሚወስዳቸው ኢሰብአዊ በሚባሉ እርምጃዎች ምክንያት ከአውሮጳ ህብረት ጋር እንደ ተቃቃረ ነው ዓመቱ መገባደጃ ላይ የተደረሰው። የአውሮጳ ህብረት ምክር ቤት ባለፈው ወር የቱርክ የአውሮጳ ህብረት አባልነት ድርድር እንዲቆም አሳሪ ያልሆነ ውሳኔ ካሳለፈ በኋላ ደግሞ የቱርክ ፕሬዚዳንት ጠይብ ሬቼፕ ኤርዶሃን ሀገራቸው ድንበሯን ልትከፍት እንደምትችል ዝተው ነበረ። ሀምሳ ሺህ ስደተኞች የድንበር ከተማዋ ካፒኩሌ ሲደርሱ ጮኋችሁ፣ ቱርክ ድንበሯን ብትከፍት ምን እናደርጋለን ስትሉ በቅጡ አሰባችሁበት። ልብ በሉ፣ ከዚህ በላይ የሚሄድ ከሆነ እነዚህ የድንበር በሮች ይከፈታሉ። ይህን ማወቅ አለባችሁ። እኔም ሞንኩ፣ ህዝቡ ለባዶ ዛቻዎች ስሜት አይሰጠንም። የአውሮፓ ህብረት አባል ሀገራት መሪዎች የ2016 የመጨረሻ ጉባኤያቸው ላይ ደግሞ ህብረቱ ከቱርክ ጋር በሚያካሄደው የአባልነት ድርድር ለጊዜው አዲስ የመነጋገሪያ ምዕራፍ ላለመክፈት ወስነዋል። ፈረንሳይ ጫካው በመባል የሚታወቀውን የካሌውን መጠለያ ከስደተኞች ነጻ ያደረገችው በዚሁ በ2016 ዓ.ም ነበረ። ቁጥራቸው ስምንት ሺህ እንደሚደርስ ይገመቱ የነበሩ ስደተኞች ባለፈው ጥቅምት ፈረንሳይ ወደሚገኙ የተለያዩ የስደተኞች መቀበያ ማዕከላት ተወስደዋል። ዓመቱ ለአውሮፓ ህብረት በተለይ በፖለቲካው ረገድ በጣም ያልተረጋጋ ዓመት ነበረ ማለት ይቻላል። የአውሮጳ ብሔረተኛ ፓርቲዎች ወቅታዊ ችግሮችን አጀንዳ አድርገው የሚነሱና የተለመደውን የፖለቲካ አካሄድ የሚቃወሙ ወገኖች እንዲሁም የአውሮጳ ህብረት ተቃዋሚዎች በየአጋጣሚው የፈነጠዙበት አመት ነበረ 2016። ያልተጠበቀው የብሪታንያ ህዝበ ውሳኔ ውጤት ለተወሰነ ጊዜም ቢሆን አብዛኛው አውሮጳን ካስደነገጡት፣ ብሔረተኞችን ደግሞ ካስደሰቱት የአመቱ አበይት ክስተቶች አንዱ ነው። ብሪታንያ በአውሮጳ ህብረት አባልነት ትቀጥል ወይንስ አትቀጥል የሚል ምርጫ የተሰጠው የብሪታንያ ህዝብ በጎርጎረሳዊ ሰኔ 2016 በተካሄደ ህዝበ ውሳኔ ከህብረቱ ለመውጣት ሲወስን የሐሳቧ ምንጭ የጠቅላይ ሚኒስትር ዴቪድ ካሜሩን ስልጣንም አበቃ። በፈቃዳቸው ከኃላፊነታቸው ተነሱ። ድምፅ ከሰጠው ህዝብ 52 በመቶ ነበረ ከህብረቱ እንውጣ ያለው። ሐምሌ ላይ ቴሬሳ ሜይ በጠቅላይ ሚኒስትርነት ተመረጡ። ብሪታንያ ከህብረቱ ጋር መቆየቷን ይደግፉ የነበሩት ሜይ ከተመረጡ በኋላ ውሳኔውን በማክበር የህዝቡን ፍላጎት ለማስፈጸም ቃል ገቡ። Brexit means Brexit. Brexit ማለት ብሬግዚት ነው። ይህንንም በተሳካ ሁኔታ እንወጠዋለን። በአውሮፓ ህብረት ውስጥ የመቆየት አንዳችም አይነት ሙከራ አይደረግም። የብሪታንያ ህዝበ ውሳኔ ውጤት ህዝቡን እስከ ዛሬም ለሁለት እንደከፈለ ነው። በ2016 መገባደጃ ላይ በኢጣሊያ የተካሄደው ህዝበ ውሳኔም እንዲሁ ያልተጠበቀ ውጤት ነው ያስገኘው። የኢጣሊያ ህገ መንግስት ይሻሻል ወይንስ እንዳለ ይቆይ የሚል ምርጫ የተሰጠው የኢጣሊያ ህዝብ አይቀየር የሚል መልስ ሰጥቷል። ህጉ እንደፈለግኩት አላሰራ ብሎኛል ሲሉ ጥያቄው ለህዝብ እንዲቀርብ ያደረጉት ጠቅላይ ሚኒስትር ማቴዎ ሬንሲ በዚሁ ሰበብ ከስልጣናቸው በወረዱ በሳምንቱ ውጭ ጉዳይ ሚኒስትር በነበሩት በፓውሎ ጀንቲሎኒ ተተክተዋል። የጀርመን መራሒተ መንግስት አንጌላ ሜርክል ለአራተኛ የስልጣን ዘመን እንደሚወዳደሩ ያሳወቁት በህዳር መጨረሻ ላይ ነበረ። የሜርክል የቅርብ አጋር የፈረንሳይው ፕሬዝዳንት ፍራንሷ ኦሎንድ ደግሞ ዳግም ለፕሬዝዳንትነት እንደማይወዳደሩ በቆርቆሮሳዊው ታህሳስ አንድ ላይ ተናገሩ። 2016 በጀርመን በተካሄዱ የአካባቢ ምርጫዎች አማራጭ ለጀርመን የተባለው ቀኝ ጽንፈኛ ፓርቲ የፓርላማ መቀመጫ ያገኘባቸው የጀርመን ፌዴራል ክፍላት ሀገራት ቁጥር ወደ ስምንት ከፍ ያለበት አመት ነበረ። የውጭ ዜጎች ጥላቻን የሚያንጸባርቅ መርሃ ግብር ያለው ይኸው ፓርቲ በሚቀጥለው አመት መስከረም በሚካሄደው የጀርመን የምክር ቤት ምርጫ ውጤት ላይ ተጽዕኖ ማሳደሩ እንደማይቀር ይገመታል። የ2016 ዓ ም የአውሮጳና ጀርመን አበይት ክንውኖችን ከሞላ ጎደል ያስቃኘን የዛሬው ዝግጅታችን በዚሁ ያበቃል። ሳምንት እስከምንገናኝ ደህና ቆዩን።